ኢትዮጵያ በምታስተናግደው 38ኛ የምስራቅና መካከለኛው አፍሪካ እግር ኳስ ሻምፒዮና የግማሽ ፍጻሜ ግጥሚያዎች ዛሬ ማምሻውን በአዲስ አበባ ስታዲየም ተካሂደዋል። በቅድሚያ የተጫወቱት ሩዋንዳና ሱዳን ሲሆኑ በመደበኛውና በተጨማሪው ሰዓት ባለመሸናነፋቸው አሸናፊው የተለየው በመለያ ምት ነው። በዚህ መሰረት ሩዋንዳ አራት ለሁለት በሆነ ውጤት ለፍጻሜ አልፏል። ቀጥለው የተጫወቱት ኢትዮጵያና ዩጋንዳም በተመሳሳይ አሸናፊው የተለየው በመለያ ምት ሆኗል። ዩጋንዳ አራት ለሶስት አሸንፋ ለዋንጫ ፍጻሜ አልፋለች። ኢትዮጵያና ሱዳን የፊታችን እሁድ ለደረጃ ይጫወታሉ።